hagyanya report የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳና ቤተሰቦቻቸው በተከሰሱበት የሙስና ወንጀል ጥፋተኛ ተባሉም። የአደጋ ስራ አመራር ኮሚሽን የቀድሞ ኮሚሽነር ምትኩ ካሳ ባለቤታቸውና ልጃቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብለዋል። የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አምስተኛ የሙስና ጉዳዮች ችሎት ነው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ህግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም ውሏል ብሏል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ሕጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓም ተመስርቶባቸው ነበር። ተከሳሾቹ አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል ልጆቻቸው ወይዘሮ ሚልካምት ትኩና እያሱ ምትኩ እንደዚሁም አቶ ዮሐንስ በላይና ወይዘሪት ህይወት ከበደ ናቸው። በክስ ዝርዝሩ ላይ እንደተመለከተው አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሴሽን ዳይሬክተር አቶ የማነ ወልደ ማርያምና ከሌሎች ሰራተኞቻቸው ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለተረጂዎቹ ሳይደርስ ለዱቄት ፋብሪካዎችና ለግለሰቦች በመሸ መሸጥ ህገ ወጥ ጥቅም ሲያገኙ ነበር ብሏል። በዚህም በአማራ፣ አፋር፣ ኦሮሚያ እና የቀድሞ ደቡብ ክልሎች ውስጥ በሚገኙ የግብረ ሰናይ ድርጅቱ ማዕከላት የተረጂዎችን ቁጥር በማጋነን ምግብ እና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድ ለተረጂዎች ሳይደርስ በመሸጥ ለግል ጥቅም መዋል፣ ብድር እና ድጋፍ በሚል ሰበብ በህገ ወጥ መንገድ ከኮሚሽኑ መቶ ሚሊዮን ብር የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ በክሱ ተመላክቷል። በተለይም 61668 ኩንታል ስንዴ 789 ኩንታል በቆሎ ከ78000 በላይ ሊትር ዘይት 3999 ኩንታል ሩዝ ከተራዶው ድርጅቱና የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛው ክስ ደግሞ 472 ሚሊዮን 34 ብር ከ32 ሳንቲም በድጋፍ መልክ በአንደኛ ተከሳሽ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ላይ ከፍተኛ ኪሳራ የደረሰ መሆኑ በክሱ ተገልጿል። የአቶ ምትኩ ልጆችና ባለቤታቸውን በተመለከተ ደግሞ በስማቸው ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ፣ በሌሎች ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክስ ተዘርዝሮ ተካቷል። ክሱ ከደረሳቸው በኋላ በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውም ጠቅሰው የእምነት ክህደት ቃል ቃላቸውን መስጠታቸውን ተከትሎ አቃቤ ሕግ የሰው ምስክርና የሰነድ ማስረጃውን አቅርበዋል። የግራ ቀኙን ክርክር ያደመጠው ችሎቱ አቶ ምትኩ ካሳና ባለቤታቸው ወይዘሮ ሶፊያ ጀማል እንደዚሁም የአቶ ምትኩ ልጅ ወይዘሮ ሚልካ ምትኩን ጥፋተኛ ብሏቸዋል። የኢትዮጵያ ብሔራዊ ተሐድሶ ኮሚሽን በሩብ ዓመቱ በትግራይና በአማራ ክልሎች ከሃያ ሺህ በላይ የቀድሞ ታጣቂዎችን ቀላቅያለሁ አለም። የኮሚሽኑ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ግምገማ ላይ ንግግር ያደረጉት የኮሚሽኑ ኮሚሽነር ተመስገን ጥላሁን በሩብ ዓመቱ በትግራይና በአማራ ክልሎች ከሃያ ሺህ በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ ማድረጋቸውን ተናግረዋል። ኮሚሽነሩ አክለውም በአንደኛው ሩብ ዓመት ከቁጥጥር ውጭ በሆኑ ችግሮች ምክንያት የተፈለገውን ያህል የቀድሞ ተዋጊዎችን የተሐድሶ ስልጠና ዜና መስጠትና ወደ መጡበት ማህበረሰብ መቀላቀል ሳይቻል መቅረቱንም ገልጸዋል። ፕሮግራሙ የሚጠይቀው ሀብት ከፍተኛ መሆኑን ያነሱት ኮሚሽነሩ በቀጣዩ ለሀብት አሰባሰብና በተሐድሶ ሂደት አልፈው ወደ ማህበረሰባቸው የተቀላቀሉ የቀድሞ ታጣቂዎችን በዘላቂነት የሚቋቋሙበትን ሁኔታ ለመፍጠር እየሰራን ነው ብለዋል። መርሃ ግብሩ ባለፈው ዓመት ህዳር ከተጀመረ ወዲህ ከትግራይ ካፋር ከአማራ እና ኦሮሚያ ክልሎች ከ80ሺህ በላይ የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጋቸውን ኮሚሽነሩ አ Look, i ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ ፊልድ ማርሻል ብርሃኑ ጁላም። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑም የኢትዮጵያ የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ታማዦር ሹሙ ከአምስት ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ጥቅምት 24 ቀን 2018 ዓ በተካሄደው መድረክ ላይ ባደረጉት ንግግር በህወሀት ላይ በርካታ ክስሶችን ሰንዝረዋል። ህወሀት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ሲሉ ፊልድ ማርሻል ብርሃኑ ተናግረዋል። እነዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ወይም ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድን፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን በዲዲአር እንዲመለሱ ህወሀት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መርጧልም ሲሉ አስረድተዋል። ከአምስት ዓመታት በፊት የህወሀት ኃይሎች በሰሜን እዝ ላይ የፈጸሙት ድንገተኛ ጥቃት ለሁለት ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት እንደ ዋነኛ ምክንያት ያት መሆኑ አይዘነጋም። ጦርነቱ በትግራይ ክልል ውስጥ ቢጀመርም ወደ አጎራባቶቹ አማራና የአፋር ክልሎች ተስፋፍተው በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ቢቢሲ እንደዘገበው ከሶስት ዓመታት በፊት የተደረሰው የፕሪቶሪያው ስምምነት ይህን ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና የህወሀት እርስ በርስ መካሰስ አሁንም አልበረደም። ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች ከፖሊስ ፈቃድ ውጪ መጠገን፣ ቀለም መቀየር ወይም ወደ ሌላ ይዞታ መለወጥ በወንጀል ያስጠይቃል አለ የአዲስ አበባ ትራፊክ ማኔጅመንት። በማንኛውም ምክንያት ጉዳት የደረሰባቸውን ተሽከርካሪዎች ከፖሊስ ፈቃድ ሳያገኙ መጠገን፣ ቀለማቸውን መቀየር ወይም ሌላ ማናቸውንም የቀደመ ይዞታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታውቋል። መመሪያውን የሚተላለፉ የተሽከርካሪ ተሰማርተው ማሳያ ወርክሾፖች ወይም ጋራዦች ባለቤቶች ከሃያ ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣት ይጠብቃቸዋል ብሏል። ይህ አስገዳጅ መመሪያ ተግባራዊ የተደረገው የትራፊክ አደጋ ድርሰው የሚሰወሩ ወንጀለኞችን ሕገ ወጥ ድርጊት ለመቆጣጠር እንደሆነ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርና እሁነት አስተዳድር ዲሬክተር አቶ አያለው ይቲሳ ናቸው የተናገሩት። ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ያለ ፖሊስ እውቅና የቀደመ ይዞታቸው መለወጣቸው ፖሊስ አደጋ ድርሰ የሚሰወሩ ተሽከርካሪዎችን በቁጥጥር ስር ለመዋል የሚያደርገውን ጥረት በማደናቀፍ ወንጀለኞች ለጥፋታቸው እንዳይቀጡ እድል እየሰጠ ነው ብለዋል ኃላፊውም። በአስገዳጅ መመሪያው መሰረትም ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች የሚጠግኑ ጋራዦች በተሽከርካሪው ላይ ምንም አይነት ለውጥ ከማካሄዳቸው በፊት ተሽከርካሪው አደጋ አለማድረሱንና በፖሊስ እንደማይፈለግ የሚገልጽ ማስረጃም ከፖሊስ ማግኘት ይጠበቅባቸዋል ብለዋል። ከፍተኛ ጉዳት የደረሰበትን ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ የጋራዥ ባለቤቶች በወንጀል ይጠየቃሉ። የገንዘብ መቀጮም ይጠብቃቸዋል ሲሉም አጽንኦት ሰጥተዋል። ኃላፊውም አርባ ሶስት በመቶ የሚሆነው የኢትዮጵያ መሬት በአሲዳማነት የተጠቃ ነው ተባለም። በኢትዮጵያ ውስጥ ካለው የእርሻ መሬት አርባ ሶስት በመቶ የሚሆነው በአሲዳማነት የተጠቃ መሆኑን በኢትዮጵያ የግብርና ኢንስቲትዩት ከፍተኛ ተመራማሪ አቶ ግርማ ማሞ አስታውቀዋል። በኢትዮጵያ ግብርና ውስጥ በአፈር ምርታማነት ዙሪያ ዋነኛ ችግር ያሏቸውን ጉዳዮች የዘረዘሩት ተመራማሪው የማዳበሪያ እጥረት፣ የአፈር አሲዳማነት ና የአፈር እርጥበት ማነስ መሆናቸውን ተናግረዋል። ተመራማሪው ይህን ያሉት በኢትዮጵያ ኬንያና ሩዋንዳ ሲሰራበት ቆየው የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃዎችን መለዋወጥ የሚያስችል ፕሮጀክት መጠናቀቁ በተገለጸበት ወቅት ነው። በምርታማነት ላይ እንደ ችግር የተነሱትን በመለየት ፕሮጀክቱ የመፍትሄ ስራዎችን አከናውኗል ሲሉም ተናግረዋል። ተመራማሪው የኢትዮጵያ ግብርና በአብዛኛው የናይትሮጂን እና የፎስፈረስ ማዳበሪያ በቂ እንደሆነ ታምኖበት ወደ አርሶ አደሩ እየደረሰ መሆኑን በጥናት መረጋገጡን የገለጹት ኃላፊው፣ በአማራ ክልልና በኦሮሚያ ክልል የተለያዩ አካባቢዎች ተግባራዊ እየተደረገ ይገኛል ያገኛሉም ሲሉ ተናግረዋል። በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ በመግደል ተጠርጥረው በቁጥጥር ስር ዋሉም። የሳውዲ አረቢያ ባለስልጣናት በቅርቡ በጅዳ ከተማ አንድ ህንዳዊ ዜጋ ላይ ተኩስ ከፍተው ገድለዋል ተብለው የተጠረጠሩ ሁለት ኢትዮጵያውያን ዜጎችን በቁጥጥር ስር መዋላቸውን አስታውቋል። የጅዳ ግዛት ፖሊስ ባወጣው መግለጫ የአገሪቱን የድንበር ደህንነት ደንቦች በመጣስ በህገወጥ መንገድ በሚኖሩ ሁለት ኢትዮጵያውያን ዜጎች ላይ ነው ክስ የመሰረተው። በከተማው አቅራቢያ በሚገኝ ተራራማ አካባቢ እጽ በመገበያየት ላይ በ ነበሩ ሰዎች መካከል በተፈጠረ ጠብና ለመግባባት ሳቢያ ህንዳዊ ግለሰብ በጥይት መመታቱን ነው ገልፍ ኒውስ የዘገበው። በዚህም በግጭቱ ወቅት ከተጠርጣሪዎቹ አንዱ ኢትዮጵያዊ በህንዳዊ ተጎጂ ላይ ተኩስ ከፍቶ ጉዳት እንዳደረሰበት የገለጸው ፖሊስ በጥይት የተመታው ግለሰብ ወዲያውኑ በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ከባድ ጉዳት ምክንያት ህይወቱ ሊያልፍ ችሏል ብሏል። በዚህም ምክንያት በቁጥጥር ስር ውለው ክስ የተመሰረተባቸው ሁለቱ ኢትዮጵያውያን በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው እንደነበር የገ ከገለጸው የከተማዋ ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቢ ህግ መተላለፋቸውን ገልጿል። የሳውዲ አረቢያ መንግስት ህጋዊ የመኖሪያ ፈቃድ የሌላቸው ውጭ ሀገር ዜጎች ላይ ጥብቅ ቁጥጥር በማድረግ ላይ የሚገኝ ሲሆን ይህም ክስተት በሀገሪቱ በድንበር ጥሰትና በህገ ወጥ ተግባራት ላይ በተሰማሩ ስደተኞች ላይ በተደጋጋሚ ከሚወሰደው እርምጃ ጋር ተያይዞ ትኩረትን የሳበ መሆኑ እየተገለጸ ይገኛል። በመጨረሻ በኢትዮጵያ ለደረሰው የቦይንግ 737 ማክስ አውሮፕላን አደጋ የካሳ ክስ ችሎት ቺካጎ ውስጥ ተጀመረም። እንደ አውሮፓውያኑ ዘመን አቆጣጠር በ2019 የተከሰተውና 157 መንገደኞች የሞቱበት አደጋ ጋር በተያያዘ ሁለት የፍትሐ ብሔር ጉዳዮች ለችሎት ቀርበዋል። ይህም ለተጎጂ ቤተሰቦችና ወኪሎች ከስድስት ዓመታት በኋላ ለመጀመሪያ ጊዜ በችሎት ውስጥ የመናገር እድል ሰጥቷቸዋል ተብሏል። በአሜሪካ የሰሜን አሊኖይ ዲስትሪክት ፍርድ ቤት ከሚሰሙት አምስት ጉዳዮች መካከል የመጀመሪያዎቹ ሁለቱ የተከፈቱት በአደጋው ህይወታቸው ባለፈ የ28 ዓመቷ ኬንያዊትና የ36 ዓመቷ ህንዳዊት ቤተሰቦች ነው። በርካታ የቤተሰብ አባላትን የሚወክለው ክሊፎርድ የህግ ቢሮ በእነዚህ ጉዳዮች ላይ ፍርድ የሚሰጡ ከህዝብ የተውጣጡ ዳኞች ምርጫ እንደ እንደሚጀመር ማስታውቋል። ይህ ችሎት የቦይንግ ኩባንያ 11 ቢሊዮን ዶላር ካሳ በመክፈል የተጎጂዎቹ ቤተሰቦች የክስ አለመመስረት ስምምነት እንዲፈርሙ እና ክሱን እንዲተውት ሞክሮ ባለመሳካቱ በድጋሚ ወደ ፍርድ ቤት የተመለሰ ነው ሲል ስፑትኒክ ዘግቧል። ሀገርኛ ሪፖርት